የአሜሪካ ድምፅ ነው። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሐሙስ መጋቢት 1 2014 ዓ.ም ዝግጅታችን ጀመረ። በትግራይ ክልል በተከሰተው የምግብ እጥረት ምክንያት ከሁለት መቶ በላይ ሰዎች ከትግራይ ክልል ወደ ቆቦ መግባታቸውን የከተማዋ ከንቲባ አስታወቁ። እነሱ አመጣጣቸው ራበን ነው፣ ከረሃብ ጋር የተያያዘ ነው ጥያቄው። ነገር ግን ደግሞ ውስጡ ላይ ያለውን እሱም ለሌሎቹ አካል ለመርማሪዎቹ፣ ሰእተን የተለየ ቦታ አስቀምጠው፣ እነሱም ዜጋ ናቸው፣ በደንብ ማየት ነው አለብን ብለን አስባለሁ። የሰማችኋቸው የቆቦ ከንቲባ የሆኑትን አቶ ሰኢድ አባተን ነው። በከተማዋ የሚገኙ ተፈናቃዮች ዙሪያ አነጋግረናቸዋል። በሌላ በኩል ደግሞ የትግራይ ክልል የውጭ ግንኙነት አስተባባሪ መሆናቸውን የሚናገሩት ካናዳ የሚገኙት አቶ ዮሐንስ አብርሃም ከቤተሰብ ጋር ለመገናኘት ከሚደረግ እንቅስቃሴ ውጪ ምግብ ፍለጋ የሚደረግ ስደት የለም ሲሉ ለአሜሪካ ድምፅ ተናግረዋል። በአማራ ክልል ለምሳሌ ራያ አካባቢ ያሉት ተጋሩ ቤተሰቦቻቸውን ለማየት በአማራ ወገን ካለው ዘመዳቸው ጋር ለመገናኘት የሚደረግ እንቅስቃሴ ሊኖር ይችላል። እንደዚህ ንግስ ፍለጋ በስደተኝነት ሊመደብ የሚችል እንቅስቃሴ ግን እስካሁን የሚታወቅ ነገር የለም፤ እኔም የማውቀው ነገር የለም። የዚህን ዜና ዝርዝር በአብይ ርዕሳችን ይዘናል። ሌሎች ጥንቅሮችም በምሽቱ ፕሮግራማችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳ አሸናፊና ግርማ ደገፋ እንዲሁም የዌብሳይትና ና የማህበራዊ ድረ ገጽ ፕሮዲሰራችን አበባየው ገበያውም አብረውናሉ። ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ በማለት በቀጥታ ልትከታተሉን ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን እናንተ አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የአብይ ዜና እናስደምጣችሁ። ጤና ስጥልኝ፣ እንደምናመሻችው ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የዩናይት ስቴትሷ ምክትል ፕሬዚዳንት ካማል ሃሪስ ሩሲያ በዩክሬን ላይ በፈጸመችው ወረራ እና ሕጻናትና ነፍሰ ጡር እናቶች በወሊድ አገልግሎት መስጫ ሆስፒታል ውስጥ የቦምብ ጥቃት ደረሰባቸው የሚለውን ጨምሮ ዓለም አቀፍ የጦር ወንጀል ምርመራ እንዲደረግ ሲሉ የዓለም መሪዎች ዛሬ ሐሙስ ላሰሙት ጥሪ ድጋፋቸውን ሰጡ። ሀሪስ በዋርሶ አገራቸው በምስራቅ አውሮፓ ላሉ የኔቶ አጋሮቿ የምትሰጠውን ድጋፍ ለማሳየት ከፖላንድ ፕሬዚዳንት አንድሬ ዱዳ ጋር ተገናኝተው ከመወያየታቸው አስቀድሞ በሰጡት በዚህ አስተያየት ወቅት የተባለውን ምርመራ አስፈላጊነት አጽንኦት ሰጥተው ተናግረዋል። ይህ ምክትል ፕሬዚዳንት ሀሪስ የሩሲያ ድርጊት ይመርመር የሚለው ጥሪ የተሰማው የዩክሬን ባለሥልጣናት እንዳሉት የሩሲያ አየር ድብደባ በዩክሬኗ የማሪፖል ከተማ በሚገኝ አንድ የእናቶች ሕክምና መስጫ ሆስፒታል ላይ በደረሰ ጉዳት አንድ ሕፃንን ጨምሮ ለሦስት ሰዎች ሕይወት መጥፋት ምክንያት መሆኑ በተዘገበ ማግስት ነው። ዩክሬን ውስጥ ሩሲያውያን የጦር ወንጀሎችን እየፈጸሙ መሆኑ ለእኛ ግልጽ ነው ካሉት ከሆላንዱ ፕሬዚዳንት ዱዳጎን የቆሙት ሀሪስ ያለ ጥርጥር መመርመር አለበት፣ እናም ሁላችንም ልንመለከተው ይገባል ብለዋል። ሀሪስ በመግለጫቸው ወቅት ሩሲያ በዩክሬን ላይ ባካሄደችው ፍትሐዊ ያልሆነ ባሉት ወረራ የተጎዱ ንጹሐን ዜጎችን ለመደገፍ አገራቸው የምትሰጠውን አዲስ የ53 ሚሊዮን ዶላር የሰብአዊ እርዳታም ይፋ አድርገዋል። ከሁለት ሳምንታት በፊት ዩናይትድ ስቴትስ ለህክምና ቁሳቁሶች ለምግብ ለሙቀት ሰጪ አልባሳት እንዲሁም ለሌሎች አስፈላጊ ቁሳቁሶች የሚውል 54 ሚሊዮን ዶላር መለገሷም የሚታወስ ነው። በሌላ ተያያዥ ዜና የዩክሬንና የሩሲያ የውጭ ጉዳይ ሚኒስትሮች ዛሬ በቱርክ ጋባዥነት ተወያይተዋል። ሩሲያ በጎረቤቷ ዩክሬን ላይ ሙሉ ወረራ ከፈጸመችበት ጊዜ አንስቶ በሁለቱ ሀገሮች መካከል በከፍተኛ ባለስልጣናት የተደረገ የመጀመሪያ ውይይት ነው። ሆኖም ዘጠና ደቂቃዎች ከፈጀው ውይይት በኋላ ሁለቱም ወገኖች ምንም ለውጥ አምጪ ስምምነት ያለመደረሱም ነው ያስታወቁት። የዩክሬኑ የውጭ ጉዳይ ሚኒስትር ዲሜትሮ ኩሌባ ከሩሲያ አቻቸው ሰርጌ ላቭሮቭ ጋር ለ24 ሰዓታት የተኩስ አቁም ስለሚደረግበት ሁኔታ ቢወያዩም ስምምነት ላይ ግን ያለመደረሱም ነው ያስረዱት። የዩናይት ስቴትሱ የህዝብ ተወካዮች ምክር ቤት ፕሬዚዳንት ጆ ባይደን በዩክሬን እየጨመረ ለመጣው ግጭት ምላሽ ለመስጠት ነዳጅ ከራሽያ ወደ ዩናይት ስቴትስ እንዳይገባ ያስተላለፉትን እግድ በህግ የሚደግፍ ረቂቅ ትላንት በከፍተኛ አብላጫ ድምፅ አጽድቋል። በርዕሱ ላይ የአሜሪካ ድምፅ ያጠናቀረውን ዘገባ ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች። በዩናይትድ ስቴትስ ምክር ቤት ውስጥ ተወካይ የሆኑት ሁለቱም ፓርቲዎች በአሜሪካ የነዳጅ ዋጋ እንዲያሻቅብ ቢያደርግም ለዩክሬን ያላቸውን ድጋፍ የሚያሳይ ውሳኔ ለማሳለፍ በጉጉት ሲጠብቁ ቆይተዋል። በመሆኑም ትላንትና ማታ ከራሽያ ነዳጅ እንዳይገባ የሚያግደውን ረቂቅ ህግ አጽድቀው ወደ ህግ አስፈጻሚው አካል መርተውታል። ከቀናት በፊት ግን የባይደን አስተዳደር የሩሲያ ነዳጅ ማገድ የዓለም ኃይል አቅርቦቶችን ሊቀንስና በአሜሪካ ነዋሪዎች ዘንድ ታይቶ የማይታወቅ የዋጋ ግሽበት እየታየ ባለበት ወቅት የነዳጅ ዋጋን ሊጨምር ይችላል የሚል ስጋት ነበረው። ዩናይትድ ስቴትስ ከውጭ ከምታስገባው ነዳጅ ከራሽያ የሚመጣው በጣም ዝቅተኛ መጠን ያለው ቢሆንም በፑቲን መንግስት ኢኮኖሚ ላይ የሚጣለው ማዕቀብ አሜሪካ ዋጋ ለምትሰጠው እሴት ፈተና አድርገው ለሚቆጥሩት የሕግ አውጪ ምክር ቤት አባላት ትልቅ ዋጋ የሚያስከፍል ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ወጋ አጥባቂው የቀድሞ የደቡብ ኮሪያ አቃቢ ሕግ ባለስልጣን ዩንሶክ ዮል የፊታችን ግንቦት የመሪነቱን መንበር ሲረከቡ ከሚጠብቋቸው የውጭ ፖሊሲ ፈተናዎች ከሁሉ የበረታው የተባለው ምን መልክ እንደሚኖረው ከወዲሁ አስተዋሽ መልእክት የፕሬዝዳንታዊ ምርጫ አሸናፊ መሆናቸው ይፋ በተደረገ ሶስት ሰዓታት ውስጥ ደረሳቸው። መንግስታዊው የዜና አገልግሎት እንደዘገበው በኮሪያ ልሳነ ምድር ላይ ከፍተኛ ውጥረት ይከስታል በተባለ እርምጃዋ ፒዮንግያንግ በቅርቡ ወታደራዊ የስለላ ሳተላይት ለማምጠቅ ማቀዷን የሚጠቁም ፍንጭ ሰጥታለች። ሰሜን ኮሪያ የምታመጥቃት ሳተላይት የአሜሪካ ኢምፔሪያሊዝም ወራሪ ሰራዊት ያለችውና በክልሉ ያሉት ሸሪኮቻቸው ያለቻቸው ወገኖች የሚያደርጓቸውን እንቅስቃሴዎች ድርጊቱ እየሆነ ባለበት ቅጽበት መረጃ ትሰጣለች ሲል መንግስታዊው የኮሪያ ማዕከላዊ የዜና አገልግሎት ጨምሮ ዘግቧል። ይሁንና ዩናይትድ ስቴትስና አጋሮቿ ግን የሰሜን ኮሪያን አዲስ ሳተላይት የማምጠቅ እቅድ በተባበሩት መንግስታት የጸጥታው ምክር ቤት ውሳኔዎች ከተከለከለ የረዥም ርቀት ቶንጫፊ ሚሳይል ቴክኖሎጂ ሙከራ እቅድ ጋር አዛምደውታል። በሌላ በኩል ከሰሜን ኮሪያ አቅራቢያ የሚያደርገውን የደህንነት ክትትል ጥረት የሚያጠናክር መሆኑንና እንዲሁም በአካባቢው ያሉት የቦለስቲክ ሚሳይል መከላከያ ኃይሎች ዝግጁነት እየጨመረ መሆኑን የዩናይትድ ስቴትስ ጦር ኃይል በትላንትና ዕለት ይፋ አድርጓል። የፔንታገን ቃል አቀባይ ጆን ኪርቢ በመደበኛ ጋዜጣዊ መግለጫቸው ወቅት ሲናገሩ የሚያሳስቡን ጉዳዮች ምንነት ግልጽ አድርገናል የምንወስዳቸውም እርምጃዎች በዋናነት ለእነኚህ ስጋቶች ትኩረት ለመስጠት ነው ያሉት በያዝነው ሳምንት መጀመሪያ ላይ የወጣ አንድ የግምገማ ሪፖርት እንደጠቆመው የዩናይት ስቴትስ የመረጃ ባለሥልጣናት ሰሜን ኮሪያ በያዝነው የአውሮፓውያኑ 2022 መገባደጃ ግድም አህጉር አቋራጭ የቦለስቲክ ሚሳይል ልታስወነጭፍ ትችላለች፣ አሊያም የኒውክለር ሙከራ ታካሂድ ይሆናል ከሚል ድምዳሜ ላይ ደርሰዋል። አዲሶቹ ሐሳቦቿ የሰሜን ኮሪያው ፕሬዚዳንት ኪም እና የቀድሞ የዩናይት ስቴትስ ሰዋቻቸው ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን የዘመን አቆጣጠር ከ2017 አንስቶ ተከታታይ ውይይቶችን ከማድረጋቸው አስቀድሞ ወደ ነበረው ውጥረት የሚመልሱ እርምጃዎች ተደርገው ተወስደዋል። የሁለቱ መሪዎች ውይይቶች እንደ አውሮፓውያን የዘመን አቆጣጠር በ2019 ዓ ም መፋረሱን ተከትሎም ሰሜን ኮሪያ የሚሳይል ሙከራዋን አጠናቅራ ከፍታበታለች። ቱርክና እስራኤል ግንኙነታቸውን ቢያድሱም በሩሲያና በዩክሬን ጦርነት ዙሪያ በያዙት አደራዳሪነት ሚና የሚያራምዱት ዓላማ ግን ለየቅል ነው ተባለ። ሁለቱ ሀገሮች ሻክሮ የቆየው ግንኙነታቸውን ለማደስ በዓመታት ውስጥ ካሳዩት ሁሉ የላቀ ነው የተባለ እርምጃ ሲወስዱ፣ እንደ አንዳንድ ተንታኞች እይታ ግን ሁለቱ የአካባቢው ግዙፍ ኃይሎች ሩሲያ በዩክሬን ላይ የከፈተችው ጦርነት በሰላማዊ መንገድ እንደሚያበቃ የያዙትን ጥረት በየፊናቸው በተናጠል ማካሄድ መምረጣቸውን በመጠቆም ልዩነታቸውን አመላክተዋል። የቱርኩ ፕሬዝዳንት ሬችብ ታይብ ኤርዶዋን ከአሥር ዓመታት በላይ ለዘለቀው ውጥረት የተሞላ ግንኙነታቸው አንዳች ለውጥ የሚያመጣ ታሪካዊ ጉብኝት ሲሉ በጠሩት አጋጣሚ ለእስራኤሎቻቸው አይዛክ ሄርዞግ ትላንት ረቡዕ አንካራ ላይ አቀባበል አድርገውላቸዋል። መንግስታዊ ኃላፊነታቸው በአብዛኛው በክብር ስነ-ስርዓቶች የተገደበው ሄርዞግ እንደ አውሮፓውያን የዘመን አቆጣጠር በ2008 የእስራኤሉ ጠቅላይ ሚኒስትር በዚያቸው አገር ካደረጉት የመጨረሻ ጉብኝት ወዲህ ቱርክን በመጎብኘት የመጀመሪያው ከፍተኛ የእስራኤል ባለሥልጣን ሆነዋል። ኤርዶዋን ከሄርዞግ ጋር በጋራ በሰጡት ጋዜጣዊ መግለጫ እርሳቸውና የእስራኤሉ ፕሬዚዳንት በዩክሬን ያለውን ሁኔታ አስመልክቶ ሀሳብ መለዋወጣቸውንና ውይይታቸውም በሁለትዮሽና ቀጠናውን በሚመለከቱ ጉዳዮች ለመተባበር አዲስ ዕድሎችን ይፈጥሩ ይሆናል በሚል ያደረባቸውን ተስፋ ገልጠዋል ይሁንና የውይይታቸውን ይዘትም ሆነ ቀጣዩን አስመልክቶ ዝርዝር ማብራሪያ አልሰጡም። በዩክሬን ያለው ጦርነት ዓለምን በሙሉ ያስደነገጠ የሰብአዊ አደጋ ነው ያሉት ሄርዞግ እንዲህ ያለ የሰው ልጆች ስቃይ ባለበት ደንታቢስ መሆን አንችልም። እናም ለደም መፋሰሱ ማብቂያ የሚያግዝ ማንኛውንም ጥረት በአዎንታ እቀበላለሁ ነው ያሉት። የእስራኤሉ ጠቅላይ ሚኒስትር ናታሊ ቤኔትና መንግስታቸውም በጉዳዩ ዙሪያ የተቻላቸውን ሁሉ እየሰሩ መሆናቸውን የተናገሩት ሄርዞክ አክለውም የቱርክን የሽምግልና ጥረት በተመለከተም አዎንታዊ ውጤት ያፈራ ዘንድ እጸልያለሁ፣ ብለዋል። የሩሲያ ቱጃሮች ምዕራባውያኑ ከሚወስዱት እርምጃ ለማምለጥ ሀብታቸውን ለማሸሽ አይናቸውን ዱባይ ላይ መጣላቸው ተነገረ። የሩሲያን የዩክሬን ወረራ ተከትሎ ምዕራባውያን ሀገሮች በሞስኮ ላይ ከጣሏቸውና እየበረቱ ከመጡት ማዕቀቦች ለመከለል ባለጸጋ ሩሲያውያን ሀብታቸውን ከአውሮፓ ወደ ዱባይ ለማዛወር እየጣሩ መሆናቸውን የህግና የፋይናንስ መረጃ ምንጮች ጠቆሙ። እምብዛም ህጎችና ደንቦች የማይከበሩባት የባሕረ ሰላጤዋ የፋይናንስና የንግድ ማዕከል የሆነችው ዱባይ ለዓለማችን ቱባ ባለ ትጃሮች ልዩ መስህብ ሆና መቆየቷም ይታወቃል። አሁንም ከምዕራባውያኑ አጋሮቿና ከሞስኮ ከአንዳቸውም ጎን ያለመሰለፍ ፍላጎት ያንጸባረቀችው የተባበሩት አረብ ኤሜሬት ዝንባሌ ሩሲያውያኑ ለገንዘባቸው የተሻለ ዋስትና ከዚያ እንደሚያገኙ እምነት እንዲያድርባቸው ማድረጉ እየተዘገበ ነው። ባለፉት ዓመታት ውስጥ ከሩሲያ ጋር ያላትን ግንኙነት ይበልጥ እያጠናከረች የመጣችው የተባበሩት አረብ ኤሜሬት ምዕራባውያኑ በሞስኮ ላይ የጣሏቸውን ማዕቀቦች የሚስተካከል እርምጃ ካለመውሰዷን ባሻገር ማዕከላዊ ባንኳም ማዕቀቦችን በተመለከተ ለሀገሪቱ ባንኮችና ተቋማት እስካሁን መመሪያ አለመስጠቱ ተጠቁመዋል። ሩሲያውያኑ ባለጸጎች ገንዘባቸውን በአሁኑ ወቅት በሩሲያ ተቋማት፣ የንግድ ድርጅቶችና ግለሰቦች ላይ የተጣሉትን ማዕቀቦች ተግባራዊ በሚያደርጉት በስዊዘርላንድና በለንደን ከሚገኙ ባንኮች ገንዘብ ወደ ዱባይ ለማዛወር እየጣሩ መሆናቸውን የአንድ ግዙፍ የስዊስ የግል ባንክ ከፍተኛ የባንክ ባለሙያና ጉዳዩን በቅርበት የሚከታተሉ የሕግ ሰው ተናገሩ። ዋና መቀመጫቸውን በዱባይ ያደረጉት የሕግ ሰው ድርጅታቸው በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣ ሀብት በምን ያህል ፍጥነት ወደ ባህረ ሰላጤዋ አረብ ሀገር ማዛወር ይቻላል? የሚሉ ጥያቄዎች የሩሲያ መሰረት ካላቸው ድርጅቶች እየደረሳቸው መሆኑን ተናግረዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። አሉላን፣ ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌይስት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት መጋቢት 1 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ለማስታወስ ያክል ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እናልፋለን። በትግራይ ክልል በተከሰተው የምግብ እጥረት ምክንያት ከ200 በላይ ሰዎች ከትግራይ ወደ ቆቦ ከተማ መግባታቸውን የከተማዋ ከንቲባ ገልጸዋል። የትግራይ ክልል የውጭ ግንኙነት አስተባባሪ መሆናቸውን የሚናገሩት አቶ ዮሐንስ አብርሃም ዛሬ ለአሜሪካ ድምጽ በሰጡት ቃለ ምልልስ ደግሞ ከቤተሰብ ጋር ለመገናኘት የሚደረጉ እንቅስቃሴዎች ከመኖራቸው ውጪ ምግብ ፍለጋ እንደ ስደተኛነት ሊመደብ የሚችል እንቅስቃሴ የለም ብለዋል። በጦርነቱ ምክንያት ከዋጃና ጥሙ ጋር ተፈናቅለው ቀደም ሲል የገቡትን ጨምሮ ከ50ሺህ በላይ ቁጥር ያለው ተፈናቃይ ከተማቸው ውስጥ እንደሚገኝ የገለጹት የቆቦ ከተማ ከንቲባ አቶ ሰኢድ አባተ የተፈጠረውን መጨናነቅ ለማስቀረት ተፈናቃዮቹን ወደ ሌላ ቦታ ለማዛወር መታቀዱን አመልክተዋል። ጉዳዩን አስመልክቶ ያነጋገርናቸው የዓለም አቀፍ ቀይ መስቀል ኮሚቴ ኮሚኒኬሽንስ ኃላፊ አቶ ዘውዱ አያሌ፣ ይቅርታ አቶ ዘውዱ አያሌው ቆቦ ከሚገኙት ተፈናቃዮች ወደ አስራ ሁለት ሺህ ለሚጠጉት ሰብአዊ እርዳታ መደረጉንና ከትግራይ ክልል ተፈናቅለው ወደ ቆቦ የገቡ ሰዎች መኖራቸውን መስማታቸውን ጨምረው ገልጸዋል። መስፍን አራጌ ዝርዝራለሁ። የቆቦ ከተማ አስተዳደር ከንቲባ አቶ ሰይድ አባተ ቀደም ሲል ከተማዋ ከአቅራቢያ ቀበሌዎችና ከተሞች ከሚመጡት ባሻገር ከአጎራባች ትግራይ ክልል ማዕከላዊ አካባቢ የሚመጡ ተፈናቃዮችን መቀበል መጀመራቸውን ይናገራሉ። መሀል ትግራይ አካባቢ የሚመጡ ተፈናቃዮችን ወደፊት በጋራ ገምግመን ቦታዎችን ወደሚመለከተው ቦታ ለማሰብ ጥረት እየተደረገ ነው። ቦታውን ገና በውል አልገመገምነም። ነገር ግን አስተፋፈራቸው ለየብቻ ነው የምናደርገው። ምን ያህል የሆኑ የሆነ አሁን በተለይ ከመሀል ትግራይ አካባቢ መምጣት የጀመሩት አመጣጣቸውን ነው። ቁጥራቸውን በትክክል በዳታ ለመያዝ የአመራር ስምሪት እና የሙያተኛ ስምሪት ልክልነት ይፈከራል። ቁጥራቸውን በትክክል አናውቀውም። ቁጥራቸውን በትክክል ተያያዙም በኋላ እናሳወቃችኋለን። መገመት ይቻላል ግን ከሁለት መቶ በላይ ነው ሊሆን የሚችሉት በግምት ለዛ ነው። ግን ትክክለኛ ዳታ ላይ ለማስፈር እያጣራ ነው ያለነው ከዋጃ ጥሙጋ ለመጣ አካባቢ የሚመጡት ተፈናቃዮች የጸጥታው ጉዳይ ስላሳሰባቸው እንደሆነ በተደጋጋሚ ሲነገሩ ይሰማሉ። ከመሀል ትግራይ የመጡት ሰዎች ምክንያታቸው በምን እንደሆነ ለማወቅ ተችሎ ይሆን? እነሱ አመጣጣቸው ረብን ነው ከረሀብ ጋር የተያያዘ ነው ጥያቄው። ነገር ግን ደግሞ ውስጡ ላይ ያለውን እሱም ለሌሎቹ አካል ለመርማሪዎቹ ተእከን የተለየ ቦታ አስቀምጠው፣ እነሱም ዜጋ ናቸው በደንብ ማየትና መጠቀም አለብን ብለን እናስባለን። በሌላ በኩል ትግራይ ክልል ውስጥ ደረሰ በተባለ የምግብ እጥረት ምክንያት ነዋሪዎች ወደ አጎራባ ክልሎችና ሀገራት እየተሰደዱ ነው ስለሚሉ መረጃዎች በአሜሪካ ድምፅ ዘጋቢው ሀብታሙ ስዩም የተጠየቁት የትግራይ ክልል የውጭ ግንኙነት አስተባባሪ አቶ ዮሐንስ አብርሃም የኢትዮጵያ መንግስት የሰብአዊ ድጋፎችን ዝውውር በማገዱ በክልሉ ውስጥ የምግብ እጥረትን የመሰሉ ችግሮች መፈጠራቸውን አስታውሰው የሚባለው አይነት መፈናቀል ግን እንደሌለ ተናግረዋል። ሪፖርቶቹ አንዳንዶቹ ሪፖርቶች በተለይ በማህበራዊ ሚዲያ የሚወጡትን እያየናቸው ነው። ትግራይ ላለፉት አስራ ስድስት ወራት ሙሉ በሆነ መዘጋት ውስጥ ነው ያለው። በኤርትራ ሀይሎች እና በኢትዮጵያ ሀይሎች፣ እንደዚሁም የአማራ ልዩ ሀይል ከቅርብ ጊዜ ወዲህ በተለይ ደግሞ የትግራይ ሀይሎች መቀለን ከመቆጣጠራቸው በኋላ ወደ ትግራይ የሚገባ እህልም ሆነ መድኃኒት የለም ማለት ይቻላል። በጣም ጥቂት የሆነ አልፎ አልፎ ካልሆነ በስተቀር የሚገባ ነገር የለም። ዓለም አቀፍ ድርጅቶችም እየገለጹ እንዳሉት በተለይ ከ ከሀሳስ አጋማሽ ዲሴምበር አጋማሽ ጀምሮ ወደ ትግራይ እየገባ ምንም አይነት ነገር የለም። በቅርቡ የተወሰኑ ሰምተናል። በዚህ የተነሳ ትግራይ ውስጥ በጣም ከፍተኛ የሆነ ችግር አለ። ይሄ ችግር ሰው ሰራሽ ችግር ነው። በተለይ በኢትዮጵያና በኤርትራ መንግሥት እየተሰራ ሰው ሰራሽ ችግር ነው የትግራይ ሕዝብ ላይ የወረደበት ያለው በዚህ የተነሳ ችግሩ እንዳለ የታወቀ ነገር ነው። ይህ እንዳለ ሆኖ ግን በዚህ ምክንያት ወደ ጎረቤት ሀገር ወይም ደግሞ ክልል እየተሰደዱ ያሉ አሉ የሚባለው ግን በአብዛኛው ከእውነትነት የራቀ ነው። ቤተሰብ ለመጠየቅ ከቤተሰብ ጋር ለመገናኘት በተወሰነ መልኩ እንቅስቃሴዎች አሉ። በአማራ ክልል ለምሳሌ ራያ አካባቢ ያሉት ተጋሩ ቤተሰቦቻቸውን ለማየት ወደ በአማራ ወገን ካለው ዘመዳቸው ጋር ለመገናኘት የሚደረግ እንቅስቃሴ ሊኖር ይችላል። እንደዚህ ምግብ ፍለጋ በስደተኝነት ሊመደብ የሚችል እንቅስቃሴ ግን እስካሁን የሚታወቅ ነገር የለም። እኔ የማውቀው ነገር የለም። ሀሳቡ ከትግራይ አካባቢ ተፈናቃዮች በስፋትና በተከታታይ መምጣታቸውን ተከትሎ በከተማዋ ስጋትና ውጥረት መፈጠሩን የሚናገሩት ደግሞ ቆቦ ከተማ ውስጥ በመንግስት ስራ የሚተዳደሩት ጥላሁን አሻግሬ ናቸው። ተፈናቅለው ወደ ቆቦ ከተማ የገቡትን የማዕከላዊ ትግራይ ተፈናቃዮች አራት መቶ ሊደርሱ እንደሚችሉ ግምታቸውን ያስቀምጣሉ። ምናልባት እንደሌላው አካባቢ ጦርነት ተገባዷን ብሎ ሊያምን ይችላል። እንደኛ ግን በጦርነት ቀጠና ስር ነው ያለነው። እስከ አስር ኪሎ ሜትር ነው ርቀቱ የጠላት ግንባር ያለው ፊት ለፊት፣ በቅርቡ በዚህ ሶስት አራት ቀን ውስጥ ሳምንት ባልሞላ ጊዜ ውስጥ ከተለያዩ የትግራይ አካባቢዎች ከመቀሌም ከሽሬም አካባቢ በርካታ ቁጥር ያለው ነዋሪ ወደ ከተማው እየገባ ነው ያለው። በየቀኑ ነው የሚገባ ቁጥሩ ያው። ሲጠየቁም እነሱም ከዚህ ከምግብ ማጣት ጋር ተያይዞ ረሃብ እንደገባና እዛ ያለው አስተዳደር እንዳልተመቻቸው ነው እየገለጹ ያሉት። በርካታ ተሽከርካሪም ከመግባቱ ጋር ተያይዞ ተሽከርካሪውም የሰው ኃይሉም በጣም በተጨናነቀ ነው መልኩ ያለው። ከመቀሌም ከሽሬም አካባቢ በርካታ ቁጥር ያለው ሰው እየመጣ ነው። በዚሁም ልክ ደግሞ ማህበረሰቡም ስጋት አለው። ይሄ እየገባ ያለው አካል ከጀርባው ምንድን ነው? እውነት ተርቦ የመጣ ነው ወይ? ወይስ በኋላ አንድ ችግር ቢፈጠር ከጀርባው ነው አያጠቃሙ የሚል የማህበረሰቡ ደግሞ ከፍተኛ ስጋት አሁን በዛ ልክ ነው ያለው። የቆቦ ከተማ አስተዳደር ከንቲባ ሰይድ ባተ ለአሜሪካ ድምጽ እንደገለጹት በሰሜኑ አካባቢ በተፈጠረው ጦርነት በአብዛኛው ከራያ አላማጣ፣ ከዋጃ ጥሙጋና ከራያ ኦፍላ አካባቢዎች ተፈናቅለው ወደ ቆቦ ከተማ የመጡት ሰዎች ቁጥር ሀምሳ አንድ ሺ አልፏል። ይህንንም ተከትሎ ከተማዋ መሸከም ከሚገባ ባት በላይ ሰዎችን ለማስተናገድ ተገዳለች የሚሉት ከንቲባው ተፈናቃዮችን ወደ ተመረጡ የመጠለያ ቦታዎችን ለማዘዋወር እንቅስቃሴ መጀመሩን ጠቅሰዋል። ከበፊት ነዋሪዎች ጋር ከደማምሮ በጣም ከፍተኛ የሆነ የህዝብ ቁጥር ነው ያለው። ከነዚህ ጋር በተያያዘ ከፍተኛ ደረጃ የውሃ ፍጆታውን ስለሚጨምር የውሃ ችግር አለ፣ የመብራትን ችግር አለ። መቋቋም የሚችልበት ደረጃ ላይ ስላልሆነ ይህን ዞንና የክልል የፌዴራል ሙያተኞች አደጋ መከላከልና ምግብ ዋስትና እና ይህንን ቁጥር ይዘው ለማስፈር በቂ ዝግጅት አድርገዋል፣ ገምግመዋል። ዛሬ ቅድመ ዝግጅት ድምደማን እንደ ማጋጣ ተፈናቃዮቹን ወደ ሌሎች አካባቢዎች የማዘዋወር እንቅስቃሴው በጥንቃቄ ካልተፈጸመ የሚያስከትለው ጉዳት የከፋ ነው ሲሉ አስተያየታቸውን የሰጡት ከዋጃ ተፈናቅለው ቆቦ መኖር ከጀመሩ ሁለት ወራት ገደማ የሆናቸው ስማቸውን መጥቀስ ያልፈለጉ አስተያየት ሰጭ ናቸው። መጠለያ በተባለው መንገድ ፌር አይደለም። አሁን ሊወስዱ ሲያሰቡትኝ ድሌ ሮቃ የሚባል ቦታ ነው። እዛ አካባቢ ደግሞ የትራንስፖርት አገልግሎት የለም። አብዛኛው ሰው እዚህ ያለውን መጫቶች አሉ፣ ነፍሰ ጥሮዎች አሉ አዛውንቶች አሉ፣ እርጉዞች አሉ። አንዲት እርጉዝ መውለድ እንኳን ምጥ የሚመጣባት የትራንስፖርት አገልግሎት ማግኘት አችልም። ሁለተኛ እዛ አካባቢ ያው ከዚህ በፊትም ግጭት ነበረ በአፋርና በአማራ ክልል አካባቢ። ስለዚህ አሁን ይሄኛው ኃይል ይዞ ሲሰፍር ሌላ ትንሽ ነገር ነው የሚያስፈልገው፣ ግጭቱን ለማስነሳት አንደኛ አምትተዋሰፍሩባቸው እንደዚህ ሊሏቸው ይችላሉ ለእነዛኞቹ። ሁለተኛ እዛ አካባቢ ደግሞ ብዙ ጅምላ ጭፍጨፋ የተካሄደበት ስለሆነ የትግራይ ክልል ናቸው የመጡት ትግሬዎች ናቸው ብለው በቀላሉ የታጠቁት ና እዛ አካባቢ ሉትን ነገር ሊቆሰቆስ ይችላል። እና ቦታው ፌር አይደለም ቆቦ ከተማ መቀመጥ አደጋም ስላለው እሱ አይሞከርም። መነሳት የግድ ይላል። ግን አንስተ የምትወስድበት ቦታ የተመቻቸ መሆን መቻል አለበት። ከንቲባው ግን ተፈናቃዮቹ ወደ ተዘጋጁት መጠለያዎች የሚንቀሳቀሱት በተጠና መንገድ ነው ይላሉ። መሄድ የሚችሉት ተለይቶ በትክክል እነዚህ መሰጡር ያልሆኑ ወበር ያልሆኑ በጣም በሽተኛ ያልሆኑ መህድ እነዚህ አካባቢዎች ለይቶ እዛ ቦታ ለማስፈር የቦታ ማረጣው ተጠናቋል። ይህንም በቅርብ ቀናቶች ውስጥ ውስጥ ይገኛ ተብሎ ይታሰባል። ሰብአዊ ጉዳቱን ለመታደግ መንግስታዊና መንግስታዊ ያልሆኑ ተቋማት የተራድኦ ተግባራትን የፈጸሙ መሆናቸውን ያስታወሱት የከተማዋ ከንቲባ ከተጎጂዎቹ ብዛትና ከጉዳቱ ስብስብነት አንጻር ችግሩን በተወሰኑ አካላት ጥረት መፍታት እንደማይቻል ያመለክታሉ። ከቤቱ ተፈናቅሎ የመጣ ሰው ብዙ ነገር ይጎለዋል። በተለይ በጤና ዘርፍ ላይ አልባሳት የሚቀርቡበት አዘዋ ይሰጣል። እነዚህ እነዚህ መሟት መቻል አለባቸው። ሪሶርስን በተገኝ መንገድ አሁን አንዳንድ ከኑሮ ውድነት ጋር በተያያዘ ሌሎች ዘይት ምርቶች ከፍተኛ ናቸው፣ ዋጋቸው እየጨመረ ነው ያለ ያም አለም Genau, das እርዳታ መስጠት የሚችልበት እድል ካለ ማንኛውም ማህበረሰብ በሕይወት ኑሮ ነገሮች ወደ ተደላደለ ሰላምና አካባቢ ሊመለስ የሚችልበት እድል ይፈጥራል። በዓለም አቀፍ ቀይ መስቀል ኮሚቴ ኮሚኒኬሽን ስራ ክፍል ኃላፊ ዘውዱ አያሌው መስሪያ ቤታቸው ከኢትዮጵያ ቀይ መስቀል ማህበር ጋር በመተባበር በአገሪቱ የተለያዩ ክፍሎች የሰው ሰራሽና የተፈጥሮ አደጋ ሰለባ ለሆኑ ወገኖች የሰብአዊ አገልግሎት እርዳታውን እየሰጠ እንደሚገኝ ጠቅሰው ተመሳሳይ የተራዳው ተግባሩን በቆቦና አካባቢው ተፈናቅለው ለመጡ ይህ ህብረተሰብ ክፍሎች በመስጠት ላይ መሆኑን አክለው አብራርተዋል። ቆቦ አካባቢ የአስቸኳይ ጊዜ እርዳታ ለሚያስፈልጋቸው ከአስራ ሁለት ሺህ በላይ ለሚሆኑ ተፈናቃዮች ቆቦ አካባቢ የሚገኙ የአስቸኳይ ጊዜ እርዳታ ምግብ፣ ሩዝ፣ አተር፣ የምግብ ዘይት፣ የማዕድጨው የመሳሰሉትን ድጋፍ አድርገናል። እዛው ቆቦ ላይ ተፈናቅለው ያሉ ሰዎች የመጠለያ ምንጣፎች፣ የምግብ ማብሰያ ቁሳቁሶች የኤሌክትሪክ ተደራሽነታቸው ስለሌለ በፀሐይ ብርሃን የሚሰራ የዚህ ሶላር ላምፕ የሚባለውን እንዲጠቀሙበት ለነኝ ሰዎች እርዳታ ተሰጥቷል። የአሜሪካ ድምፅ ከትግራይ ክልል ተፈናቅለው እየመጡ ነው ስለተባሉት የህብረተሰብ ክፍሎችም ጠይቋቸው ነበር። ተፈናቃዮች ወደ ቆቦ እየገቡ እንደሆነ ሰምተናል። እንደ ሰብአዊ ድርጅት ግን እኛ ባለሙያዎች ሄደው ቁጥራቸውን፣ ፍላጎት ዳሰሳ ወይም ኒድ አሰስመንት ሰርተው ይሄን ያህል ነው ብለው መረጃውን በእኛ ባለሙያዎች እስካረጋግጥ ድረስ በዛ ላይ አሁን ምንም ልል አልችልም። የኢትዮጵያ መንግስት ሰራዊቱ ባለበት እንዲቆም ያስተላለፈውን ትእዛዝ ተከትሎ በዋጃ ጥሙጋና አላማጣ አካባቢዎች የሚኖሩ ሰዎች ተፈናቅለው ወደ ቆቦ ሮቢት ጎብዬና ወልዲያ የመጡ ሲሆን በሺዎች የሚቆጠሩት ተፈናቃዮች መንግስት የአካባቢውን ሰላም አረጋግጦ ለቀውት ወደ መጡት ቀያቸውና ንብረታቸው እንዲመልሳቸው በተደጋጋሚ ሲጠይቁ ቆይተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሄት ይቀጥላል። የዩናይትድ ስቴትስ መንግስት አጎዋ እንዲቋረጥ መወሰኑና ኤችአር 6600 የተሰኘውን ህግ ለማጽደቅ የሚደረገው እንቅስቃሴ ለረጅም ጊዜ የቆየውን የሁለቱን ሀገሮች መልካም ግንኙነት የማይመጥን መሆኑን የውጭ ጉዳይ ሚኒስትር ዛሬ አስታወቀ። የሚኒስትሩ ቃል አቀባይ በዛሬ በሰጡት ሳምንታዊ ጋዜጣዊ መግለጫቸው በዩክሬን ጦርነት ዙሪያ ኢትዮጵያ የወሰደችው አቋም ለዓለምም የሚጠቅም ነው ሲሉ የተናገሩ ሲሆን አንድ ከአንድ መቶ ሺህ በላይ የሚሆኑ ኢትዮጵያውያንን ከሳውዲ አረቢያ ወደ አገራቸው ለመመለስ እየተሰራ መሆኑንም ተናግረዋል። መግለጫውን የተከታተለው መለስካቸው አመሃ ተጨማሪ አለው። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አምባሳደሯን በጽህፈት ቤታቸው ተቀብለው በሁለቱ ሀገሮች የጋራ ግንኙነት ላይ ሲወያዩ ኢትዮጵያ ከአሜሪካ ጋር ያላትን ግንኙነት ለማጠናከር ፍላጎቷን፣ በተጨማሪም ባለፉት ጥቂት ዓመታት በኢትዮጵያ ውስጥ ተካሂደዋል ስላሏቸው ለውጦች በሰፊው ገልጸውላቸዋል ሲሉ አምባሳደር ዲና ሙፍቲ የሚኒስቴሩ ቃል አቀባይ ዛሬ በሳምንታዊ ጋዜጣዊ መግለጫቸው አስታውቀዋል። በሰሜኑ የሀገሪቱ ክፍል ስለተፈጠረው ግጭትና ተያያዥ ችግሮችም ሰፊ ገለጻ አድርገውላቸዋል ብለዋል። ከዚህ ችግር ጋር በተያያዘም የዩኤስ አሜሪካ አስተዳደር አሁን የወሰደው እርምጃ ጠቃሚ እንዳልሆነ ለአምባሳደሯ ተናግረዋል ብለዋል አምባሳደር ዲና ሙፍቲ። ለማንኛውም ኢትዮጵያን ከአጓ የማስወጣቱ እና ኤችአር ስድስት ሺህ ስድስት መቶ ተብሎ ኮንግሬስ ላይ እየተንከባለለ ያለው የውሳኔ ሀሳብ የኢትዮጵያና የአሜሪካን የቆየ ግንኙነት የማይመጥኑ እንደሆኑ ነው ተነገራቸው። አምባሳደሯም ለተደረገላቸው ገለጻ ምስጋና አቅርበው መንግስት ከግጭቱ ጋር በተያያዘ በተለያዩ መንገዶች የሚያደርጋቸውን እንቅስቃሴዎች የተገነዘቡ መሆናቸውን፣ አሁንም ሁለቱን ሀገሮች ግንኙነት ለማጠናከር ሀገራቸው ብርቱ ፍላጎት እንዳላት በመርዳ በኩል ነው የገለጹት። በአዲስ አበባ የሚገኘው የዩኤስ ኤምባሲ በጉዳይ ፍጻሜ መመራቱ በሁለቱ ሀገሮች መካከል የቆየው መልካም ግንኙነት መሻከሩን የሚጠቁም መሆኑን በማመላከት ከጋዜጠኞች የቀረበውን ጥያቄም አምባሳደር ዲና አልተቀበሉትም። ግንኙነቱ አሁንም በአምባሳደር ደረጃ ነው፣ ፉልፍላ ዲፕሎማቲክ ሪሌሽንሽፕ ነው ያለን፣ ምንም የተቀየረ ነገር የለም። አምባሳደር ዲና ሙፍቲ በዛሬው መግለጫቸው ካተኮሩባቸው አንዱ በዩክሬንና በሩሲያ መካከል ስለተፈጠረው ግጭትና ከፍ ወዳለ ደረጃ ከሄደ በጠቅላላው ዓለማችን በሚጋርጠው አደጋ ላይ ነበረ። ከዚህም አንጻር ኢትዮጵያ በተባበሩት መንግስታት ድርጅት በተጠራው አስቸኳይ ጉባኤ የወሰደችው አቋም ጥቅሙ ለኢትዮጵያ ብቻ ሳይሆን ለመላው የዓለም ሀገራት ነው ብለዋል። ኢትዮጵያ በመንግስታቱ ድርጅት ያለውን መቀመጫዋን ባዶ ማድረጓ ያለውን መልእክት አብራርተዋል። ይሄ የተለመደ አይነት ግጭት አይደለም። ኢትዮጵያ የምትጠቀመው ከዚህ ግጭት አለምም የሚጠቀመው ሁለቱም ሀገሮች የሚጠቀሙት ይህ ግጭት ሰላማዊ መፍትሄ ሲያገኝ ነው። በአንዱ አሸናፊነት የሚጠናቀቅ ሊሆን አይችልም የሚል ድምዳሜ ላይ ከተደረሰ እንደዚህ አይነት አቋም መውሰድ ሀገሮችን ለሰላም መግፋት ነው። ሁለቱም ሀገሮች የሚጠቀሙት ይህን ነገር በጀመሩት መንገድ አሁን አልፎ አልፎ ያዝ ለቀቅ ያደርጉታል በጀመሩት ድርድር ነው የሚል አቋም አጥብቀን ይህንን አቋም ለማሳለፍ መልክት ለማስተላለፍ ነው። የኢትዮጵያን ጥቅም ያስከብራል። የኢትዮጵያ ጥቅም የሚከበረው ደግሞ ባይ ኤንድ ላርጅ ዘ ሬስት ኦፍ ወርልድ ጥቅም ሲከበር ነው የሚለውን ነገር ነው እዛ ጋ የምንወስደው። በዩክሬን ስለሚገኙ ኢትዮጵያውያን ደህንነት ጉዳይም ይህን ብለው ነበረ። ቤዚካሊ ዩክሬን እንግዲህ ያለው ነገር አሁንም ድንግዝግዝ ያለ እንደሆነ ታቃታ አላቸው እዛ አካባቢ ያሉ የበርካታ ሀገሮች ዜጎች ትርምስ ነው ያለው። እኛም እዛ አካባቢ ያሉትን ዜጎች ሴፍቲ በሚመለከት በአቅራቢያ ያሉት እንግሊዝ፣ ጀርመንም፣ የጣሊያንም ኤምበሲ እንዲከታተሉ አሳይመንት የተሰጠበት ሁኔታ ነው ያለው። ነገር ግን በተጨባጭ ይህን ያህል ቁጥር የሚል ነገር ሶፋር ወደ እናንተ ተብሊስ ከመጣሁበት ድረስ የያዝኩት ሰነድ የለኝም፣ ዝርዝር ሰነድ የለኝም ለማለት ነው። አምባሳደር ዲና የብዙ ኢትዮጵያውያንን ቀልብ የሳበ ነው ያሉት። በሳዑዲ አረቢያ የሚገኙ ከአንድ መቶ ሺህ በላይ የሚሆኑት ኢትዮጵያውያን ጉዳይ ነው። መንግሥት ከፍተኛ ትኩረት ሰጥቶ መፍትሔ ለማምጣት እየሰራ ነው ያሉት ቃል አቀባይ። በምክትል ጠቅላይ ሚኒስትርና በውጭ ጉዳይ ሚኒስትሩ የሚመራ 16 የተለያዩ መስሪያ ቤቶችን ያሳተፈ ብሔራዊ ኮሚቴው መቋቋሙን ገልጸዋል። እነዚህ በከፍተኛ ሥቃይ ላይ እንደሚገኙ የሚነገርላቸው ዜጎችም በአጭር ጊዜ ወደ አገራቸው ይመለሳሉ ብለዋል። አንዳንድ ሚዲያዎች እናንተም እንደምታውቁት አጭር ጊዜ ቀረው እያላቸው ያሰለቻቸው ኮምፕላይን እያቀር እንደቆረቡ እንደሆነ እናያለን። ነገር ግን ምንም ቢሆን ከእውነት መራቅ የለበትም። እውነታዊ የሆኑ በሀገር አቅም በፕራዮሪቲ ነው ባለው ነባራ ሁኔታ ነው የሚሰራው። እነዚህ ሳውዲ ውስጥ ህጋዊ ሰውነት የላቸውም ተብሎ የሚባሉት ዜጎች ምናልባትም በዚህ በማስወጣቱ ሂደት ውስጥ ሊታቀፉ ይገባሉ ተብሎ የሚታሰቡት መቶ ሺህ በላይ የሚሆኑ ናቸው። ከዚህ ውስጥ ብዙዎቹ ህገወጥ ናቸው የሚል ነው በሳውዲ በኩል የሚቀርበው። ይሄ የሆነም አልሆነም መንግስት ዜጎቹን የመታደግ ግዴታ ስላለበት ይህን በአጭር ጊዜ ውስጥ ወደ ስራው ይገባል የሚል ነገር ነው ያለው። ይህ በዚህ እንዳለ ልባንን ያለው ቆንስላችን በዚሁ ሳምንት አምሳ ዘጠኝ ዜጎችን ከአይኦም ጋር በመተባበር ወደ ሀገር ቤት መልሷል። አምባሳደር ዲና ሙፍቲ በኢኮኖሚ በህዝብ ዲፕሎማሲ እና በሌሎች መስኮችም ተከናውነዋል ያሏቸውን ድርጊቶች በመግለጫቸው አካተዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ተከታዩ ዘገባችን እንለፍ። በዶክተር ደብረጽዮን ገብረ ሚካኤል የወንጀል ክስ መዝገብ የሚጠሩ ዶክተር አዲስ አለም ቤሌማ ዶክተር አብርሃም ተከስተ ወይዘሮ ኬሪያ ኢብራሂምን ጨምሮ ሌሎች 16 ተከሳሾች ዛሬ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት መቅረባቸውን የህግ ጠበቃቸው አቶ ሀፍቶም ከሰተ ለአሜሪካ ድምጽ ተናግረዋል። ችሎቱ ለዛሬ የተቀጠረው የፌዴራል ፖሊስ ኮሚሽን ወንጀል ምርመራ ለሱር ኮንስትራክሽን ለመስፍን ኢንዱስትሪያል ኢንጂነሪንግ ና ለትራንስ ኢትዮጵያ ኃላፊነቱ የተወሰነ ድርጅት እንዲሁም ከእስር ውጪ ለሚገኙ በመዝገቡ ለሚጠሩ ተከሳሾች የቀጠሮ መጥሪያ ክስ እንዲደርስ ታዞ የወንጀል ምርመራ ቢሮ ኃላፊ መጥሪያውን ያላደረሱበትን ምክንያት ቀርበው እንዲያብራሩ ተለዋጭ ቀጠሮ በመሰጠቱ መሆኑን የተከሳሾቹ ጠበቃ አስታውቀዋል። ፍርድ ቤቱ የእነዚህ ድርጅቶችን የመጥሪያ ውጤት ለመጠባበቅ ለመጋቢት አስራ አምስት ቀን ተለዋጭ ቀጠሮ ሰጥቷል። ፀሐይ ዳምጠው ዝርዝር አላት። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂምና ሌሎች አስራ ስድስት የቀድሞ የኢትዮጵያ መንግስት አመራሮችና የንግድ ሰዎች ዛሬ በነበራቸው የፍርድ ቤት ውሎ የዋስትናና የመጥሪያ ማድረስ አለማድረስ ጉዳይ አከራካሪ እንደነበር የህግ ጠበቃቸው አቶ ሀፍቶም ከሰተ ለአሜሪካ ድምጽ አስረድተዋል። ጠበቃው ስለ ዛሬ ውሎ ሲያስረዱም ፖሊስ የኢፈርት ኩባንያዎች ተብሎ ከሚጠቀሱት ኩባንያዎች መካከል ሶስቱን፣ ሱር ኮንስትራክሽን ኃላፊነት የተወሰነ የግል ማህበር፣ መስፍን ኢንዱስትሪያል ኢንጂነሪንግ ኃላፊነት የተወሰነ የግል ማህበር እና ፍራንስ ኢትዮጵያ ኃላፊነት የተወሰነ የግል ማህበር የሚባሉ ናቸው። መጥሪያ እንዲያደርስ በሚል ነበር ቀጠሮ የተያዘው። ለዛሬ ብቻ ሳይሆን ከዛ በፊትም በተደጋጋሚ ለእነዚህ ኩባንያዎች ጥሪ ያደርሱ ነበረ የተባለው እና ፖሊስ የሚለው እኛ በተደጋጋሚ ይህን ትእዛዝ ተሰጥቶን እንደ ትዕዛዙ መፈጸም አልቻልንም እና ተገማግመን የእኛ ጥፋት መሆኑን ደርሰንበት የእርምጃ ወስደናል። ስለዚህ እናስተካክላለን። አሁን በቀጣይም ከአቃቢ ጋር ድርሻዎቻቸውን ጠይቀን አስተካክለን ትእዛዙን እንፈጽማለን። የማይፈጸምበት ምክንያት ካለ ምክንያት እንገልጻለን ያለው ፍርድ ቤትም ያው ከአድራሻዎቻቸውን ከአካባቢ ወስዳችሁ በቀጣይ ቀጠሮ መጥሪያ አድርሳችሁ የኩባንያዎቹ ተወካዮቻቸው እንዲቀርቡ በሚል ቀጠሮ ነው የተሰጠው። በዛሬው ችሎት ከተከሳሾች የቀረበውን አቤቱታ አቶ ሀፍቶም ገልጸዋል። ተከሳሾቹን በተመለከተ ያነሱት አቤቱታ ነበር። ዋስትና ተፈቅዶላቸው ገንዘብ ተይዞ ነበር። አራዳ ፍርድ ቤት ሁለት ሺህ አስራ ሶስት ግንቦት ላይ ክስ ከተመሰረተባቸው በኋላ ወደ ማረሚያ ቤት ለወረዱ ያ ገንዘብ ዋስና መያዙ ምንም ትርጉም ስለሌለው እሱ ይመለስልን ነው። በዛሬው የችሎት ውሎ ግራ ቀኝ ያዳመጠው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንድ የጸረ ሽብርና ሕገ መንግስት ጉዳዮች ችሎት በፌዴራል ፖሊስ ኮሚሽን የወንጀል ምርመራ ቢሮ በሰጠው ትዕዛዝ ላይ መልስ ለመጠባበቅ ለመጋቢት 15 2014 ተለዋጭ ቀጠሮ ሰጥተዋል። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ የሐሙስ ምሽት መሰናዷችን ከአሜሪካ ድምፅ እንደቀጠለ ነው። አሁን ደግሞ የምናልፈው ወደ ራሽያና ዩክሬን ወቅታዊ ጉዳይ ይሆናል። የአፍሪካ ህብረት የወቅቱ ፕሬዚዳንት የሆኑት የሴኔጋሉ ፕሬዚዳንት ማኪ ሳል የሩሲያው ፕሬዚዳንት ቭላዲሚር ፑቲን የዩክሬን የተኩስ አቁም እንዲያደርጉ ይፈልጋሉ። ማኪ ሳል ከፕሬዚዳንት ፑቲን ጋር የተነጋገሩት ሴኔጋል በተባበሩት መንግስታት የሩሲያውን ወረራ በማውገዝ ባስተላለፈው ድምጽ ላይ አገራቸው ሴኔጋል ድምጸ ተአቅቦ ባደረገችበት ሳምንት ነው። የአሜሪካ ድምጽ ዘጋቢ አኒካ ሀመርሽላንግ ከዳካር እንደዘገበችው የአፍሪካ ሀገሮች ጦርነቱ እንዲያበቃ ይፈልጋሉ ሉ ይሁን እንጂ ደግሞ ፕሬዚዳንት ፑቲንንም ማበሳጨት አይፈልጉም። የአኒካን ዘገባ ደረጀ ደስታ እንደሚከተል ያቀርበዋል። ፕሬዚደንት በአፍሪካ ህብረት ሊቀመንበርነታቸው የሴኔጋሉ ፕሬዚደንት ማኪሳል ትናንት ረቡዕ ያቀረቡት ጥያቄ ከሳምንት በፊት በተደረገው የተባበሩት መንግስታት ስብሰባ የሩሲያን ወረራ በማውገዝ ድምፀ ተአቅቦ ካደረጉ አስራ ስድስት አገሮች አንዷ ከሆነችው የራሳቸው ሴኔጋል አቋም የተለየ ነው። በአፍሪካ የዲሞክራሲ አርአያ ሆና በምትታወቀው አገር ይህ መሆኑ ብዙዎቹን ያስገረመ መሆኑ ተመልክቷል። በአፍሪካ የስትራቴጂክ ጥናት ማዕከል ዳይሬክተር የሆኑት ጆሴፍ ሴግል፣ ሴኔጋል በመንግስታቱ ድርጅት ያሳየችው አቋም እንደሌሎቹ በርካታ አፍሪካ አገሮች ለዓመታት ሲታይ የኖረ የገለልተኝነት አቋም የታየበት እንጂ ለሩሲያ የተሰጠ ድጋፍ አይደለም ይላሉ። አፍሪካውያኑ በሃያላን አገሮች ጠብ መግባት አይፈልጉም የሚሉት ጆሴፍ ገለልተኝነት ለመጠበቅ የተወሰደ አቋም ነው ብለዋል። ሩሲያ አፍሪካ ውስጥ ትልቅ የንግድ ልውውጥ አላት። ለምሳሌ ሉክ ኦይል የተሰኘው የሩሲያ ነዳጅ ኩባንያ ባለፈው ዓመት ከሴኔጋል ጋር የ300 ሚሊዮን ዶላር ውል ተፈራርመዋል። ይሄው የሩሲያ ኩባንያ በካሜሩን፣ ግብፅ፣ ጋና ናይጄሪያ ውስጥም ይሠራል። የሩሲያ ማዕድን ድርጅቶች በአፍሪካ ይሳተፋሉ። በአንጎላ አልማዝ፣ በጊኒ አልሙኒየም፣ በናሚቢያ ዩራኒየም ያወጣሉ። ከሁሉም በላይ ሞስኮ ለአፍሪካ የጦር መሳሪያዎችን በማቅረብ ትታወቃለች። እንደ ኤሮፓ አቆጣጠር ከ2015 ጀምሮ ከ20 በላይ ከሆኑ የአፍሪካ አገሮች ጋር ወታደራዊ ስምምነቶችን ተፈራርማለች ለክሬምሊን ቅርበት ያላቸው የሩሲያ የግል ወታደራዊ ኩባንያዎችም እንደ ማሊና ማዕከላዊ አፍሪካ በመሳሰሉት አገሮች አፍሪካ ውስጥ ስር የሰደደ ጠንካራ መሰረት አላቸው። በበርካታ አፍሪካ አገሮች ፍላጎት ላይ የተመሰረተ ግንኙነት ያለ ስለሆነም፣ አፍሪካውያኑ አገሮች ከክሬምሊን ጋር መጋጨት አይፈልጉም። ጦርነቱ ሄዶ ሄዶ በራሳቸው ላይ የሚያስከትለውንም ውጤት የአፍሪካ መሪዎች ከወዲሁ እያዩት ነው። በዳካር ዩኒቨርሲቲ ፖለቲካ ሳይንስ ክፍለ ትምህርት ኃላፊ የሆኑት አብዱራህማን ታሂሚ እንዲህ ይላሉ ሩሲያ ብዙ ምርቶችን ወደ ውጭ የምትልክ ሀገር ናት። እነዚህ ደግሞ ጋዝና ጥሬ እቃዎችን ጨምሮ በምጣኔ ሀብት ላይ ከፍተኛ ተጽዕኖ ሊያሳድሩ የሚችሉት እንደ ስንዴ የመሳሰሉት ምርቶች ናቸው። ታሂሚ ጥሩነቱ የአፍሪካ ኅብረት ድምፁን የሚያሰማበት መድረክ ግን አለው ይላሉ። ዓለም አቀፍ ግንኙነት በሀያላን ሀገሮች ብቻ የሚወሰን አይደለም። የአፍሪካ ኅብረት አህጉራዊ ተቋም ሲሆን በሚያሰማው ድምፅ ተጽዕኖ ሊያመጣም የሚችል ነው። "ሩሲያም አፍሪካን ትፈልጋለች" ያሉት ታህሚ ለራሷ ስትል የአፍሪካን ኅብረት ማዳመጥ ይጠቅማታል ይላሉ። የአፍሪካ ኅብረት ጥሪን አስመልክቶ ክሬምሊን ባወጣው መግለጫ ወረራውን ዶናባስን ለመከላከል በተደረገ ልዩ ወታደራዊ ዘመቻ ሲል ጠቅሶታል። የአፍሪካ ኅብረት ሊቀመንበር ማኪሳል ስላቀረቡት የተኩስ አቁም ጥሪ ግን ምንም አላለም። ይልቁንም ሩሲያ የውጭ አገር ዜጎች በሰላም ለቀው እንዲወጡ ማሳሰቧንና ሁለቱ መሪዎች የሩሲያና የአፍሪካ ግንኙነት ለወደፊቱ የበለጠ ለማጠናከር ያላቸውን ቁርጠኝነት መግለጻቸውን አስታውቀዋል። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤን ኤስ ኤስ 12 ከአሜሪካ ድምጽ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ፕሮግራማችን ላይ አስተያየት ካላችሁ በማህበራዊ ድህረ ገጾቻችን አት ቪኦኤ አማሃሪክ በማለት አስተያየቶቻችሁን ልታስቀምጡልን ትችላላችሁ። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሳት ላይ ደርሰ ይመስለናል። ለሁለተኛው አጋማሽ ወዲያዝ ነው የመጀመሪያው ቅንብር እንውሰዳችሁ። ወደ ሁለት ሚሊዮን የሚጠጉ ዩክሬናውያን የሩሲያን ወረራ ሸሽተው ተሰደዋል። ከቤተሰብ መለያየት ወይም የቤተሰብ አባልን በሞት ማጣት ጨምሮ የእያንዳንዳቸው ታሪክ እጅግ ልብ የሚሰብር ነው። የአሜሪካ ድምጽ የአንድ የዩክሬን ቤተሰብን የስደት ታሪክ ተከታትሏል። የሰባ ዓመት አረጋዊትና የሶስት ዓመት ህጻን ያሉበት የኖቾቭና ቤተሰብ አራት ሴቶች ከኪየቭ ወደ ፖላንድ ተሰደው አንድ የፖላንድ ቤተሰብ ተቀብሎ አስጠልሏቸዋል። የ የቪኦኤው ሄነሪ ሪጅ ዌል ከክራካው እንደዘገበው ይህ ቤተሰብ ከቀዮ ሲሰደድ ሁለተኛ ጊዜው ነው። ቆንጂት ታየ ዘገባውን እንዴት አቀርበዋለች። ምን እየሆነ እንደሆን የማታውቀው ህፃኗ ኡሊያ እንቅልፏን እየለጠጠች ነው። ሶስት አመቷ ህፃን በጦርነት መሀል ሁለት ቀን ሙሉ ብዙ መቶ ኪሎ ሜትር ተጉዛለች። አሁን ደህንነቷ የሚጠበቅበት ቦታ ደርሳለች። ፖላንድ የስደተኛ ጣቢያ ውስጥ ነው ያለችው። የኖቾቭና ቤተሰብ አያት ልጅና የልጅ ልጅ ሲሰደዱ ሁለተኛ ጊዜያቸው ነው። አውሮፓውያን አቆጣጠር በ2014 ዓ ም በሩሲያ የሚደገፉ ተገንጣዮች የሚኖሩባትን ሉሃንስ ከተማ በተቆጣጠሩ ጊዜ ተሰደዋል። አሁን ደግሞ የሩሲያ ታንኮች ኪየቭን ሲከቡ ቤት ንብረታቸውን ጥለው ሄዱ። ማሪያ ናቾቭና ከእናቷና ከልጆቿ ጋር ተሰዳለች። ኪየቭ መኖር ስንጀምር እፎይ አሁን ደህንነታችን ይጠበቃል ብለን ነበር። ቤትም ገዛን። ኑሯችንን እንደገና መመስረት ጀምረንም ነበር። ለልጆቹም ጥሩ ነው ብዬ ደስ ብሎኝ ነበር። እንዲያውም ሁለተኛ ልጄን የወለድኩት ኪየቭ ከገባን ነው። ይሄ ነገር ለሁለተኛ ጊዜ ሲደርስብን ግን እንዴት በ21ኛው ምዕት ዓመት እንዲህ አይነት ነገር ይከሰታል ብዬ ማመን ያቃተኝ። ማሪያ ባለቤት ለውጊያ ግዳጅ ተጠርቶ ገብቷል። ትልቋ ልጇ አና ስትናገር ተነስተን እንሽሽ ብለን የወሰንነው የሩሲያ ሚሳይሎች የአካባቢያችንን ጎዳናዎች መምታት ሲጀምሩ ነው ብላለች። በቃ ወደ አንዱ ጋር ሸሽተን ሕይወታችንን ማትረፍ አለብን አለን። እህት አለችኝ፣ ሶስት አመቷ ነው። ለወደፊት ሕይወቷ የሚሆነውን ማድረግ አለብን። እናም ሻንጣዎቻቸውን ሸክፈው ተነሱና ወደ ኪየቭ ባቡር ጣቢያ ሄዱ። አና ጉዟቸውን ለመታሰቢያ በአጭሩ በቪዲዮ ቀርጸዋለች። ባቡር ውስጥ መቀመጫ ቦታ አልነበረም። በጣም ያሳዝናል። በቃ ደረጃው ላይ ቆመው እባካቸው አሳፍሩን፣ መውጣት እንፈልጋለን፣ ምን እንደማደርግ ጨንቆናል እያሉ ይለምኑ ነበር። ለአንድ ድንበር ለመድረስም ሁለት ቀን ፈጅቶባቸዋል። ከዚያም አቋርጠው ለመግባት ለ24 ሰዓታት ተሰልፈው ጠብቀዋል። አያታችን ሰባ ዓመቷ ነው፣ መቀመጫ ለማግኘት አልቻለችም። ያን ሁሉ ሰዓት ቆማን ያሳለፈችው አያቷ ታታኒያ በሶቪየት አገዛዝ ውስጥ የኖሩ ናቸው፣ በኋላም የዩክሬንን ነጻነት ያዩ አረጋዊት ናቸው። አሁን በሰባ ዓመታቸው አገር ጥለው መሰደዳቸው ያሳዝናቸዋል። ስለዚህ без ነገር ለመናገር እምባ ይቀድመኛል። ገና ሳነሳው ነው የሚያስለቅሰኝ። ለህፃናቱ፣ ለሀገራችን፣ ለሁሉም ሰው አዝናለሁ። ግን ስደት ላይ ሆኖ ወደ ኋላ ተመልሶ ማሰላሰያ ጊዜ የለም። ቤተሰቡ አሁንም ለመንቀሳቀስ እየተዘጋጀ ነው። አና ፖላንድ ክራኮ ከተማ ተቀብሎ የሚያስጠልላቸው አንድ ቤተሰብ አግኝታለች። ክራኮ ስንደርስ ከባቡር ጣቢያው ትቀበለናለች። ጽፌላታለሁ። ልብስ፣ ምግብ፣ የሚያስፈልገንን ሁሉ ጠይቃናለች። ስለዚህም መጠለያው ጣቢያ ሁለት ቀን አድረው እንደገና ጉዞ ላይ ናቸው። ተመልሰው ከሀገራቸው ወደ መጡበት ባቡር ጣቢያ መጓዝ ነበረባቸው። ክራኮ የሚሄዱበት ነጻ ትኬትም ተሰጥቷቸዋል። እዚያ የምትቀበላቸው ክሪስቲና ሌትኮውስኪ እየጠበቀቻቸው ነው። ባቡሩ ሲገባ ደስታ ሆነ። ለጊዜው ከስደት ጉዞ አረፍ ይላሉና። በሺዎች የሚቆጠሩ ፖላንዳውያን፣ የሌሎችም የአውሮፓ ሀገሮች ሰዎች ቤታቸውን ከፍተው የዩክሬን ስደተኞች እየተቀበሉ ነው። ክሪስቲና የስፔን ሰው ነች፣ ያገባችው ፖላንዳዊ ነው። ከሰው ተፈጥሬ እንዴት አልቀበላቸውም? ትላለች የደረሰው ነገር በጣም ያሳዝናል። ስለዚህ መርዳት አለብኝ። ትርፍ ክፍል አለኝ። ስለዚህ እንዴት እምቢላለሁ? ናቾቭና ቤተሰብ ፖላንድ ውስጥ ባገኘው አቀባበል እጅጉን ተደስቷል። ሕፃን ኡሊያም አዲስ ጓደኛ አፍርታለች። ከተቀበላቸው የሌቶኮቭስኪ ቤተሰብ የሁለት ዓመት ልጅ ከካርመን ጋር ተገናኝታለች። ቀስ በቀስም የሕፃንነት ፍንደቃዋ እየተመለሰ ነው ቀጣዩ መሰናዷችን ደግሞ ከዩክሬን ወደ ኢትዮጵያ ይመልሰናል። የኢትዮጵያን የምጣኔ ሀብት ጉዳይ የሚመለከት ይሆናል። ጠቅላይ ሚኒስትር አብይ አህመድ ተጨማሪ ሀብትና ተጨማሪ የውጭ ምንዛሬ ማግኘት ስለሚያስፈልገን የውጭ ባንኮች እናመጣለን ሲሉ በተወካዮች ምክር ቤት ተናግረው ነበር። ለመሆኑ የዚህ ፖሊሲ ጠቀሜታና ጉዳቱ ምንድነው? ሊደረግ የሚገባው ዝግጅት አለ ወይስ? በኢትዮጵያ የብሔራዊ ባንክ የማክሮ ኢኮኖሚ ባለሙያ የሆኑት ዶክተር እዮብ ተስፋዬና በዓለም ባንክ የረጅም ጊዜ አገልግሎት ያላቸው የምጣኔ ሀብት ባለሙያ ዶክተር አክሎግ ቢራራ በዚህ ጉዳይ አስተያየታቸውን ሰጥተውናል። ደረጀ ደስታ እንደሚከተል ያቀርበዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ለሕዝብ ተወካዮች ምክር ቤት ባሰሙት ንግግራቸው እንዲህ አሉ። ላለፉት 2 ዓመታት የኢትዮጵያ ባንኮች አቫንስ አግኝተዋል። ሌላ ባንክ መጥቶ ሳይሻማቸው ብቻቸውን የሚሰሩበት እድል አግኝተዋል። ይሄንን ሁኔታ ረዘም ላለ ጊዜ ማቆየት አይቻልም። በብዙ ምክንያት ተጨማሪ ሀብት፣ ተጨማሪ የውጭ ምንዛሪ ማግኘት ስለሚያስፈልገን ባንኮች እናመጣለን። የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ ባንኮችን ወደ አገር ውስጥ የማምጣቱ ግፊትና አስፈላጊነት የቆየ ነው ይላሉ። መቼም አሁን እንግዲህ ዓለም አቀፍ የሆነ የገበያ ስርዓት ነው ያለ። በአካው ደግሞ በጠቅላላ አህጉሩን አንድ የነጻ ገበያ ለማድረግ የሚደረግ ትኩረት አለ። የኢትዮጵያን ኢኮኖሚ ደግሞ ለመክፈት ምክንያቱም በፓርቲ ዶሚኔት የሆነ ኢኮኖሚ ስለሆነ ሊበራላይዝ ማድረግ ያስፈልጋል፣ የመንግስት የሆኑትን ወደ ግል ማስተላለፍ ያስፈልጋል የሚለው ብዙ ጊዜ ውይይት ሲደረግበት ቆይቷል። ዓለም ባንክ በነበርኩበት ጊዜ ብዙ ግፊት ነበር። አይ ኤም ኤፍ ግፊት ያደርግ ነበር ባንክ ግፊት ያደርግ ነበር። ኢኮኖሚን ክፍት ማድረግና ኮምፒቲሽን ጠንካራ እንዲሆን ማድረግ አግባብ። ውድድር ከሌለ አንድ ሀገር በዘላቂነት ሊለማ አይችልም። ያንን እቀበላለሁ። ግን የቆጡን አወርድ ብላ የብብቷን ጣለች እንዳይሆን እፈራለሁ። ምንድን ነው የሚያስፈራው? አንዱ በጣም የሚያስፈራኝ የኢትዮጵያ ሁኔታ መርህ ግልጽነት የለው። ግልጽነት ሲኖረው ነው ለምሳሌ ይህን የምናደርግበት ምክንያት ይሄ ነው ክፍት የምናደርግበት ጊዜ ምክንያት ውድድር እንዲኖር ነው ቢባል ጥሩ ነው። ውድድሩ ምን ላይ ነው የሚለውን ሰው ሊያስብበት ይችላል። የግል ክፍሉ ግልጽነት ባለው ኃላፊነት ባለው ሁኔታ ሊወዳደርበት የሚቻለውን እድል ይፈጥርለታል ማለት ነው። ዋን ኢኮኖሚውን ሊብራላይዝ እናድርግ፣ እንክፈተው፣ የውጭ ባንኮች ይግቡ በሚባልበት ጊዜ እኔ እንደሚገባኝ ከሆነ በሌሎች ሀገሮች የሚታየው ውድድር እንዲኖር ነው። ውድድር ማለት ምንድን ነው? አበዳሪዎች፣ ባንኮች፣ ኢንቨስተሮች ተወዳድረው በዚህ ቦታ የሚያዋጣ የስራ እድል ለመፍጠር የሚ ቻልበት ምርት ለማሳደግ የሚቻልበት ተበዳሪ ህዝብ አለ አገልግሎት አላገኝም እና እንስጠው ብለው ትኩረት ይሰጡታል ማለት ነው። ያነ ክፍተት ይሞላል ማለት ነው። ምክንያቱም ኢትዮጵያ የነፍስ ወከፍ ገቢ ድሀ አገር ናት። በቁጠባ የሚሰበሰብ ገንዘብ የለም። ስለዚህ ገንዘቡ የሚመጣው ከየት ነው? ከህዝብ ተሰብስቦ በባንክ የሚቀመጠው ገንዘብ ነው። ያንተ የእኔ ገንዘብ ማለት ነው። የተራው ህዝብ ገንዘብ ማለት ነው። ያንን እንግዲህ ለማበደር እንዴት ያለ ስርዓት አለ፣ እንዴት ያለ አመራር አለ የሚለው በ ያለው ኃላፊነት ያለው ቁጥጥር ቁጥጥር የሚደረግበት ምክንያቱም ኦቨርሳይት ያስፈልገዋል። አሜሪካ የምንኖርበት ሀገር እኮ ፌዴራል ሪዘርቭ ትሬዥሪ ኦቨርሳይት ይሰጣሉ። ስለዚህ ኦቨርሳይት ያስፈልገዋል። ግልጽነት እንዲኖር፣ ውድድር እንዲኖር፣ ሙስና እንዳይኖር፣ ተወዳዳሪነት ጠንካራ እንዲሆን ያደርጋሉ። ስለዚህ ያን ኃላፊነት የኢትዮጵያ መንግስት በተቋም ደረጃ ብሔራዊ ባንኩ ጠንካራ መሆን አለበት። የውስጥ ባንኮቹ እንደ ንግድ ባንክ ያለ ትልቅ በዚያው ሰሞን ትልቅ ህንጻ ሰርቶ ምንድን ነው ህንጻው የተሰራበት ብለን እኮ መጠየቅ አለብን። ህንጻ በሚሰራበት ጊዜ ከፍተኛ የሆነ ካፒታል አለ ማለት ነው። ያነ ካፒታል ደግሞ ዝም ብሎ እንዲሁ ሰው የሚያስቀምጠው ካፒታል ስለሆነ በኃላፊነት መጠቀም ያስፈልጋል ማለት ነው። ውድድር መኖር አለበት ማለት ነው። ያነ ባንክ ደግሞ ማበደር አለበት ሰርቫይቭ ለማድረግ ለመወዳደር ማበደር ይኖርበታል። ከባንኮች ጋር ነባር የስራ ልምድ ያላቸውና የኢትዮጵያ የማክሮ ኢኮኖሚስት ባለሙያ ዶክተር ኢዮብ ተስፋዬ የውጭ ባንኮችን አስፈላጊነት ሲገልጹ እንዲህ ብለዋል በኢትዮጵያ የውጭ ባንኮች ከሌሉባቸው ጥቂት ሀገሮች አንዱ አለ። በጣም በጣም ጥቂት ሀገሮች ናቸው በዓለም ላይ ብዙም ውጭ ባንኮች የማይገቡባቸው። ይሄ ፖሊሲ ሪዝ ነው። ኢትዮጵያ ውስጥ ለረጅም ጊዜ የፋይናንሻል ሴክተሩን የዲቨሎፕመንት ኢንስትሩመንት አድርጎ ለመጠቀም ታስቦ ስለነበር ብዙ ጊዜ የውጭ ባንኮች እንዳይገቡ የፖሊሲ ማዕቀብ ነበረባቸው። ባንኪንግ ሴክተሩ የአገሮች ሴክተር ብቻ ነው ተብሎ ቆይተዋል። ግን አሁን የውጭ ባንኮች ወደ ኢትዮጵያ መግባቱ የሚቀር ነገር አይመስልም። እስከ ወዲያኛው ደግሞ አይግቡ ማለትም አይቻልም። ምክንያቱም የውጭ ባንኮች ይዘው ሊመጡት ከሚችሏቸው ነገሮች መካከል የውጭ ባለሀብቶችን አንዱ መሆኑን ዶክተር ኢዮብ ያስረዳሉ። የውጭ ባንኮች ኢትዮጵያ ውስጥ ቢገቡ አንደኛና ትልቁ አድቫንቴጅ የውጭ ኢንቨስትመንት ለመሳብ ጥሩ ኢንስትሩመንት ይሆናሉ። ምክንያቱም የውጭ ኢንቨስተሮች የሚያውቋቸው ባንኮች ኢንተርናሽናል ሪፑቴሽን ያላቸው ባንኮች ካሉ ወር ንዘት ለማድረግ ይደፋፈራሉ። ምክንያቱም እነዚህ ባንኮች ሪፑቴሽን ያላቸው፣ ሁለተኛ ስትሮንግ ካፒታል ቤዝ ያላቸው ለውጭ ኢንቨስትመንት ዝውውር ቅልጥፍና ይኖራቸዋል። ፕላስ በቂ የውጭ ምንዛሬም ስላለ የውጭ ኢንቨስትመንት ሲሆኑ በፕሮፊታቸው በቀላሉ ይዘው ለመውጣት ያስችላቸዋል እና ብዙ ጊዜ የተመራጭነታቸው የውጭ ባንኮች ለአብዛኛው የውጭ ኢንቨስተሮች ክሎት ኢንቨስተሮች ኮምፈርት ይሰጣል። ባንኮች ኃላፊዎች የሚፈለጉበትም አዘርዋይዝ ምሰፈር አዲስ አሰራር አዳዲስ የማኔጅመንት እዚህ አይነት ነገሮችም እዚው ስለሚመጡ ሌሎች ባንኮች ሊማሩና ሊሻሻሉ ይችላሉ። ደግሞ ኮምፒቲሽን መኖሩ ለተገልጋዩ ህብረተሰብ አድቫንቴጅ አለው። እነዚህ ዋናውን ጠቀሜታዎች ናቸው። ይሁን እንጂ ይላሉ ዶክተር ዮብ የውጭ ባንኮች ወደ አገር ውስጥ ይግቡ ሲባል ደግሞ የሚያመጡት ጥቅምና የሚያስከትሉት ጉዳት በሚገባ መጠናት አለበት። ይግቡ ሲባል ግን በተጠና መልኩ መሆን አለበት። ደግሞ የውጭ ባንኮች ወደ ኢትዮጵያ ኢንተርምስ ኦፍ ፋይናንሽል ኢንክሉዥን ፋይናንስ ተደራሽነት የሚባለው ኢንተርምስ ኦፍ ፖቨርቲ ሪዳክሽን ምን ሊያመጡ ይችላል? ኢንተርምስ ኦፍ ኤክስፖርት ፕሮሞሽን ኢምፖርት ሰብስቲቱሽን እና ሰቪንግ ፕሮሞሽን እንደገና ኢንቨስትመንት ምንድነው? ኤክስፖርት ማያደርግ የሚቻለው ከውጭ ባንኮች ምንድነው መጠቀም የሚቻለው በዝርዝር መጠናት ይኖርበታል። የውጭ ባንኮች ስለገቡ ብቻ ነው አውቶማቲክ የሆነ ኢኮኖሚክ ፕሮዝ ይኖራል፣ ኢኮኖሚክ ዴቨሎፕመንት ይኖራል ተብሎ አይታስብም። ወይም ጆብ ክሬሽን ይኖራል ተብሎ አይታስብም። ይሄ ኩክሊ በተግባርም በትዮሪም ውጭ ባንኮች በኢኮኖሚክ ዴቨሎፕመንት ያላቸው አስተዋጽኦ በዝር

ሳይንስ ኦፍ ኢኮኖሚክ ዴቨሎፕመንት ጥሩ ኮንትሪቢዩት ያደርጋሉ ብሎ መደምደም አይቻልም። ለምሳሌ በበርካታ አፍሪካ ሀገሮች ውጭ ባንኮች አሉ። ናይጄሪያን፣ ኬንያን እንደ ሌሎች ሀገሮች እና በመጥቀስ ትችላለህ። ግን ዛማች ኮንሰንትሬት የሚያደርጉት ብዙ ጊዜ በከተሞች አካባቢ ነው። ስለዚህ የፋይናንሻል ኢንክሉዥን የፋይናንሻል ተደራሽነት ላይ ያላቸው ኮንትሪቢዩሽን በጣም በጣም በጣም ዝቅተኛ ነው። ሰከንድ ኮንሰንትሬት የሚያደርጉት በአብዛኛው በኢምፖርት ኤክስፖርት ትሬድ ላይ ነው። ስለዚህ ለኢኮኖሚክ ዴቨሎፕመንት ያልሚያል አስተዋጽኦ ያደርጋሉ ተብ

ባለሙያዎች ጋር ያደረግነው ውይይት በዚህ አላበቃም። ተከታዩን ክፍል በሚቀጥለው ዝግጅት እናቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ባለሙያዎቹን ለሰጡን ትንታኔ እናመሰግናለን። ተከታዩ መሰናዷችን ደግሞ ሳይንስና ማህበረሰብ ነው። ለዛሬ አንድ በችግሮቹን ተቋቁሞ ስኬታማ መሆን የቻለ የህግ ባለሙያ ነው የምናስተዋውቃችሁ ዳግማዊ አሰፋ ይባላል ደራሲና የህግ ባለሙያ ሲሆን በወጣትነቱ ባልተጠበቀ ሁኔታ የደረሰበትን ጉዳት ህይወቱን ቀየረው እንጂ ከህልሙ አላቆመውም ዳግማዊ ሁለት መጽሐፍ አሳትሟል በሁለተኛው መጽሐፉ ደግሞ ተኩሶ ያቆሰለውንና ከአንገት በታች ያሉ አካላቶቹ እንዳይሰሩ ያደረገውን ሰው ይቅርታ እንዳደረገለት ይፋ አድርጓል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በዚህና በሌሎች ጉዳዮች ከዳግማዊ ጋር ቆይታ አድርጓል። ወደዛ እንለፍ። የዛሬ ሰባት ዓመታት ገደማ ነበር ዳግማዊ አሰፋ አንገቱ ላይ በጥይት የተመታው። ከሐዋሳ ዩኒቨርሲቲ ከህግ ዲፓርትመንት በማዕረግ ተመርቋል። ብዙም ሳይቆይ ሌላ ልምድ ካለው የህግ ባለሙያ ወይም ጠበቃ ጋር ስራ ጀምሯል። ዳግማዊ ብዙ ህልም ብዙ ራይ ለማሳካት እቅድ የነበረው ግና በልጅነቱ ነበር። ይሁን እንጂ ስራ በጀመረ በሁለት ወሩ የህይወት አቅጣጫውን የለወጠች ክፉ አጋጣሚ ተፈጠረች። መስከረም 28 2007 ዓ ም እዚሁ ሐዋሳ ከተማ ላይ ባል ሆቴል ያለው ባለሀብት ሆቴሉን በ35 ሚሊዮን ብር ሸጦት ከዛ ሌላ ለመንግስት ሊከፈል ይገባ የነበረውን ሶስት ሚሊዮን ብር ቀንሶ ለመክፈል ፍቃደኛ ባለመሆኑ ምክንያት ገዢው ያንን ሆቴል ገዝቶ ለመንግስትም የሚከፈለውን ክፍያ ራሱ ከፍሎ ያንን የከፈለውን ገንዘብ እንድናስመልስለት ወደኛ ቢሮ መጥቶ ጠበቃ አድርጎ ዳንኤልን ቀጥሮት ነበረ። ዳንኤል ለዚህ ጉዳይ ውክልና መውሰዱን ሲያውቅ የው ባለሀብት በተደጋጋሚ ጊዜ እየደወለ እስከ አምስት መቶ ሺህ ስድስት መቶ ሺህ ብር ድረስ ጉቦ ሰጥሃለው፣ አውቀ ተሸነፍ ወይ ደሞ ኬዙን አበላሸው እያለ ይጠይቅ ነበረ፣ ግን ለዛ ፍቃደኛ አልሆንም። በዚህ ምክንያት መስከረም 28 2007 ዓመተ ምህረት ቢሮአችን ቁጭ ብለን እየሰራን ባለንበት ከጠዋቱ ሁለት ሰዓት ተኩል በሚሆንበት ሰዓት ይሄው ግለሰብ ወደ ቢሮ በመምታት ዳንኤልን ተኩሶ ሆዱ ላይ እኔም ደግሞ ተኩሶ አንገቴ ላይ በመምታት። ዳንኤልን ህይወቱ እንዲያልፍ ሲያደርግ፣ እኔ ደግሞ በከባድ የአካል ጉዳት ዊልቸሬ ለመቀመጥ ተገድቻለሁ። ዳግማዊ አሁን እንዴት ነህ? ጥያቄም በእርግጥ አሁን ጥሩ ነው። በፊት ብዙ የተደበላለቀ ስሜት ይሰማኝ ነበረ። ይሄ አደጋ በነበረ ጊዜ ወጣት ነኝ፣ ሀያ ሶስት አመቴ ነው። የማዕረግ ተመራቂ ነኝ። ብዙ ህልም ብዙ እቅድ ነበረኝ ያ በመጨናገፉ በጣም ስሜቴ በጣም ይጎዳል። ከዛ ውጪ ፊዚካሊ በጣም ከባድ ህመም ነበረው። ብዙ ቀዶ ጥገናዎች ነበሩኝ። ፋይናንሻሊ በጣም ከባድ ነበር። ሁሉም ነገሮች ማለት በሚቻል ደረጃ በጣም ከባድ ነበር እና በጊዜ ሂደት ግን ከእግዚአብሔር ጋር ሁኔታዎችን እየተቀበልኩ ሲመጣ በተወሰነ ደረጃ መረጋጋትና ቢያንስ ውስጤን ሰላም ማድረግ ችያለሁ። ከህመም አንጻር አሁን እንደፈለግኩ መንቀሳቀስ አልችልም። በእጆቼ መጻፍ መስራትን፣ በእግሮቼ መራመድ መቆምም አልችልም። ሌሎችም ከዚህ ጋር ተያያዥ የሆኑ ጉዳቶች አሉት። ግን ደህና ነው፣ ጥሩ ነው። አዲሱን ዳግማዊ እንደተቀበለ ፈተናዎችን ለመጋፈት ቻልክ። ሌላ ጥያቄም አንዴ ከመጣ በኋላ ወደፊት መጓዝ የምትችለው ስትቀበለው ብቻ ነው። ስለዚህ በጣም ጥርሴ ነክሼ ይሄኛውን ዳግም ማወቅ መልመድ መቀበል እሱ ብቻ ሳይሆን መውደድም ጭምር። በፊት እንደፈለኩ እንቀሳቀሳለሁ፣ በመኪና እንቀሳቀሳለሁ፣ በሞተር ሳይክል እንቀሳቀሳለሁ። ከሳምንቱ ሰባት ቀናት ስድስቱን ቀን ስፖርት ሰራለው፣ አዋኛለው፣ ግራውንድ ቴኒስ እጫወታለው፣ ቴብል ቴኒስ እጫወታለው፣ ሩጫ እሮጣለው፣ ኤሮቢክ ሰራለው። ስፖርት የተባሉትን በቃ የሚቀረኝ የለም በደንብ ነው የሚሰራውና ያኛው ዳግም እኔ የገነባሁት ዳግም ነው። ይሄኛው ደግሞ እኔ ያልገነባሁትም ግን ኦልሬዲ መጥቷል። ስለዚህ መኖር ካለብኝ መቀጠል ካለብኝ መሳቅ ካለብኝ ደስተኛ መሆን ካለብኝ ይሄኛውን ዳግም መቀበል ነበረብኝ። ዳግማዊ ለምንድን ነው የምትኖረው? ይሄ በጣም ከባድ ጥያቄ ነው። የመጀመሪያው መጽሐፍ ላይ ሁልጊዜ ጊዜ ለምንድን ነው ይሄ አደጋ የደረሰብኝ እያልኩኝ በጣም አዝን ነበረ ከሆነ ጊዜ በኋላ ሰባት ስምንት ጊዜ ሞቼ በቃ ሞተ ከተባልኩበት ከተነሳው በኋላ ግን ጥያቄ የነበረው ለምንድነው የተረፍኩት ነው። ማንም ሰው ከማይተርፍበት አደጋ ላይ ለምንድነው የተረፍኩት የሚል አሁን የምተርፍ የተረፍኩበትንና የምኖርበትን አንድ አላማ አግኝቻለሁ ብዬ አስባለሁ። እኔ አሁን ባለሁበት ቦታ ሁሉ ሰዎች እኔን በሚያዩበት ቦታ ሁሉ የመጀመሪያው ነገር ለሰዎች የምስጋና ምክንያት ነው። እጅግር እያለው የሚያማርር በጣም ብዙ ሰው አለ። እየተንቀሳቀሰ እንደፈለገ እየወጣ እየወረደ የሚፈልገውን እየሰራ እየበላ እየጠጣ ግን በቃ አንድም ቀን አመስግኖ ማያቅ ብዙ ሰው አለ። ስለዚህ ሰዎች እኔን ሲያዩ ተመስገን ይላሉ። ስለዚህ አንዱ የምስጋና ምክንያት ሆኛለሁ። አንዱ የምኖርበት ምክንያት ነው። ሁለተኛውና ትልቁ ነገር ደግሞ ጽናት ነው። ማሸነፍ ነው። እኔ ለታናናሾችም ለታላላቆችም የሽንፈት ምክንያት መሆን አልፈልግም። በዚህ ምድር ላይ የምኖረው አንዴ ነው። ዛሬ ልትረፍ እንጂ የሆነ ቀን እንደምሞት አውቃለሁ። ስለዚህ መሞቴ ካልቀረ ደግሞ አሸንፌ የማሸነፍ ታሪክ ጽፌ ነው የምኖረው የማልፈው። ስለዚህ አንዱ የምኖርበት ነገር ደግሞ ጽናት ነው። ከዛ ውጭ ትልቁ ነገር ደግሞ ለብዙ ሰዎች የሚተርፍ ፍቅር፣ ለብዙ ሰዎች የሚተርፍ ይቅርታ፣ ለብዙ ሰዎች የሚተርፍ ሰላም በውስጥ እጄ ነው የምንቀሳቀስ። ስለዚህ ከራሴ አልፌ ያው ለሌላው እኖራለሁ። አደጋው ከመድረሱ በፊት ለማሳካት ያቀድካቸውን አላማዎች አሁን ለማሳካት ታስባቸዋለህ? አንዳንዶቹን ችያለሁ፣ አድርጌያቸዋለሁ። አንዳንዶቹ ደግሞ ገና ናቸው። ከዳግማው ጋር ያደረግኩት ቆይታ የሰው ልጆችን ክፋትና ደግነት፣ የገንዘብ ፍቅርና ጥላቻ፣ እንዲሁም ስለ ይቅርታ ጭምር ያወገንበት ነበር። በክፍሉ ይቀርባል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም። ለምሽቱ የመጨረሻ ጥንቅር አድርገን ወደ ያዝነው ዘገባ ነው የምናልፈው። በሴኔጋል ዋና ከተማ ዳካር እየተካሄደ የሚገኘው የአፍሪካ ቅርጫት ኳስ ሊግ እንደቀጠለ ነው። ሀብታሙ ስዩም የዛሬው ዕለታዊ ውድድር ደግሞ ምን እንደሚመስል ያስቃኝናል። የአፍሪካ ቅርጫት ኳስ ሊግ ጨዋታዎች ቀጥለዋል። ሴኔጋል ዳካር ላይ በትናንት ነ ዕለት የሩዋንዳው ኢነርጂ ቡድን የጊኒው ሲያዶ ሌጋሲ አትሌቲክን 85 ለ81 አሸንፏል። በጨዋታው ኮከቡን ያመሸው ጄንዋኪስ ኒሾብዝዌብ ዮሲኑ ሙኬዛ ጨዋታው በሚጠናቀቅበት ቅጽበት ላይ በአንድ ሮራ ያስቆጠረው ሦስት ነጥብ የቡድኑን ጉዞ የማይቀለበስ አድርጎታል። ኤኤስ ዲሳሌ የሞሮኮ ቡድን ነው የሙዛምቢክ የሞዛምቢኩን ሴኤፍ ዲ ቤራን 95 ለ84 ድል አድርጓል። የሳህራ ምድብን የቱኒዚያው ዩኤስ ሞኒስቴር ይመራል። የሩዋንዳው ኢነርጂ ቡድን ሁለተኛ ደረጃን ተቆናቷል። የጊኒው ሲያዶ ሌጋሲ አትሌቲክ በሶስተኛ ደረጃ ላይ ይገኛል። የመጀመሪያዎቹ ሁለቱ ቡድኖች እስካሁን ድረስ ሽንፈት አልገጠማቸውም። በነገ ውለት፣ የሞሮኮ ኤኤስ ዲ ሳሌ ከቱኒዚያው ሞናስቴር ጋር ይጫወታል። በተመሳሳይ ያዘጋጁ ሀገር ሴኔጋል ቡድን የዳካር ዩኒቨርሲቲ ቡድን ከሩዋንዳው ኢነርጂ ቡድን ጋር ይፋልማሉ። ሁሉም ጨዋታዎች በቪኦኤ የእንግሊዝኛ ጣቢያ በቀጥታ ይተላለፋሉ። እኛም ፕሮግራማችንን በዚሁ እናጠናቀቃለን ሰላም፣ ደህና እደሩ።